በዓለም አቀፉ የገንዘብ ድርጅት የስራ አስፈጻሚ ቦርድ ውስጥ ከሰሃራ በረሃ በታች የሚገኙ የአፍሪካ ሀገራት ሶስተኛ ተወካይ በመጪው ጥቅምት 22 ቀን ይታወቃል። ከሰሃራ በረሃ በታች የሚገኙ ሀገራት በአሁኑ ወቅት በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ውስጥ ሁለት መቀመጫዎች አሏቸው። ለአፍሪካ አንድ ሲጨመር የአበዳሪውን ተቋም ስራ አስፈጻሚ ቦርድ የመቀመጫዎች ቁጥር ወደ 25 ከፍ ያደርገዋል። ክሪስታሊና ጆርጄቫ በሊቀመንበርነት የሚመሩት ስራ አስፈጻሚ ቦርድ መቀመጫውን በዋሽንግተን ዲሲ ያደረገውን አበዳሪ ተቋም የዕለት ተዕለት ሥራዎች የሚያከናውን ነው። በዓለም አቀፉ የገንዘብ ድርጅትና በዓለም ባንክ አበዳሪ ሀገሮች ያላቸው ድምፅ እጅግ ከፍተኛ ነው። አሜሪካ፣ ጃፓን፣ ቻይና እና አውሮፓ እንደ ቅደም ተከተላቸው በሁለቱ ተቋማት ከፍተኛ ድምፅ ያላቸው ናቸው። ከዓለም አቀፉ የገንዘብ ድርጅትና ከዓለም ባንክ የሚበደሩ እና በባለጸጎቹ በማደግ ላይ የሚገኙ የሚባሉ ሀገራት በአንጻሩ ዝቅተኛ ድምፅ አላቸው። የዓለም አቀፉ የገንዘብ ድርጅት ዳይሬክተር ክሪስታሊያና ጆርጂዬቫ ከዶቼቨለ ጋር ባደረጉት ቃለ መጠይቅ አፍሪካ በአበዳሪው ተቋም ውስጥ በፍትሐዊነት መወከል አለባት የሚል አቋም እንዳላቸው ተናግረዋል። ህዳር አንድ ቀን ዓለም አቀፉ የገንዘብ ድርጅት ከሰሃራ በታች ካሉ የአፍሪካ ሀገራት አንድ ተጨማሪ የቦርድ አባል ወደ አስተዳዳሪውና የስራ አስፈጻሚው ቦርድ ይጨምራል። ይህን እያደረግን ያለነው አፍሪካ በፍትሐዊነት መወከል አለባት ብለን ስለምን ከሰሃራ በረሃ በታች የሚገኙ የአፍሪካ ሀገራት በዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ሁለት መቀመጫዎች አሏቸው። ሀገራቱ በሁለት ምድቦች የተደለደሉ ሲሆን የተለያዩ ተወካዮች አሏቸው። ኢትዮጵያ በምትገኝበት ምድብ 23 የአፍሪካ ሀገሮች የሚገኙ ሲሆን በተያዘው የጎርጎሮሳዊው 2024 ሀገራቱ በዚምባቡያዊው ኢኮኖሚስት ዊሊ ናኩንያዳ ይወክላሉ። የኢትዮጵያ ጎረቤቶች ኤርትራ፣ ሶማሊያ፣ ሱዳንና ደቡብ ሱዳን በዚሁ ምድብ ውስጥ የሚገኙ ናቸው። ሁለተኛው ምድብ በሬጊስ ኦሊቨር ንሶንዴ የሚወከል ሲሆን ጅቡቲ፣ ሩዋንዳ እና ሴኔጋልን ጨምሮ 24 የአፍሪካ ሀገሮች የተካተቱበት ነው። የዓለም አቀፉ የገንዘብ ድርጅት ዋና ዳይሬክተር ክሪስታሊያና ጂኦርጂየቫ እንዳሉት አሁን በሁለት ምድብ የተካተቱት የአፍሪካ ሀገሮች ሶስተኛ ወንበር ሲጨመር ሶስት ቦታ ይከፋፈላሉ። አባልነቱ ከሰሃራ በረሃ በታች ለሚገኙ ሀገራት ሁለት ወንበሮች አሉት። ከዚያ በኋላ አባል ሀገራቱ በሶስት ምድብ ይከፋፈላሉ። ውጤቱን የድምፅ አሰጣጡ ከተጠናቀቀ በኋላ እናሳውቃለን። ዋና ዳይሬክተሯ ከዶይቼ ቨለ ጋር ባደረጉት ቃለ መጠይቅ የብድር ጫና ላጎበጣቸው ሀገሮች ዓለም አቀፉ የገንዘብ ድርጅት የገንዘብ ምንጭ ሆኖ እገዛ በማድረግ ላይ እንደሚገኝ ተናግረዋል። ተበዳሪዎች የዕዳ ጫናቸው ዘላቂ እንደማይሆን ሲረጋገጥ የቡድን 20 ሀገራት የጋራ ማዕቀፍን ጨምሮ የአከፋፈል ማሻሻያ የሚያደርጉት ከዓለም አቀፉ የገንዘብ ድርጅት ጋር በሚደረግ ውይይት ነው። ቻድ ጋና እና ዛምቢያ በዚህ ረገድ ተጠቃሽ ናቸው። ኢትዮጵያ እንደ ሦስቱ ሀገራት በቡድን ሀያ የጋራ ማዕቀፍ በኩል የዕዳ አከፋፈል ማሻሻያ ለማድረግ ጥያቄ ካቀረበች ረዥም ጊዜ ተቆጥሯል። ለብድር አከፋፈል ሽግሽግ አንዱ ቅድመ ሁኔታ የነበረው የዓለም አቀፉ የገንዘብ ድርጅት ፕሮግራም ጸድቆ ተግባራዊ መሆን ስለጀመረ የጠቅላይ ሚኒስትር ዓብይ አህመድ መንግስት ያቀረበው ጥያቄ በቅርቡ አንዳች ምላሽ ያገኛል ተብሎ ይጠበቃል። ከኢትዮጵያ በተጨማሪ ኬንያ ከዓለም አቀፉ የገንዘብ ድርጅት በተፈራረመችው የብድር ስምምነት ተግባራዊ የምታደርገው የኢኮኖሚ ማሻሻያ መርሃ ግብር የፕሬዝደንት ዊሊያም ሩቶን መንግስት ለኃይለኛ ተቃውሞ ዳርጎታል። ዓለም አቀፉ የገንዘብ ድርጅት ለድሃ ሀገሮች ብድር ሲሰጥ የሚያበጀው መርሃ ግብር ተበዳሪ ሀገራት ጥብቅ የፊስካል ፖሊሲ እንዲከተሉ ግፊት የሚያሳድር ነው። የተቋሙ አካሄድ መሠረተ ልማትና ማህበራዊ አገልግሎቶችን ማስፋፋት የሚሹ መንግስታት እጅ እንዲያጥራቸው ያደርጋል። በኬንያ ተቃውሞ የተቀሰቀሰው መንግስት ተግባራዊ በሚያደርገው የኢኮኖሚ ማሻሻያ መሠረት የሚሰበስበውን ቀረጥ ለመጨመር በተነሳበት ወቅት ነው። ዓለም አቀፉ የገንዘብ ድርጅት የአፍሪካ ሀገራት ጥብቅ የፊስካል ፖሊሲ እንዲከተሉ ግፊት ሲያደርግ ከእድገት የስራ እድል ፈጠራና የድህነት ቅነሳ ፍላጎቶቻቸው መጣጣሙን እንዴት ያረጋግጣል ተብለው የተጠየቁት ክሪስታሊና ጆርጄቫ ግን ለተበዳሪዎች ኢኮኖሚያዊ ሁኔታ ትኩረት እንደሚሰጥ አስረድተዋል። ለአባል ሀገሮቻችን የፊስካል ሁኔታ ልዩ ትኩረት እንሰጣለን። ምክንያቱም የፊስካል እና የፋይናንስ መረጋጋት የሀገራት የኢኮኖሚ ጥሩ እንዲሆን አስፈላጊ ነገር ነው። ይህንን ስናደርግ ሁልጊዜም በዛሬው አንገብጋቢ ፍላጎትና ከመካከለኛ ጊዜ የበጀት ተግዳሮቶች እንዲሁም የፊስካል መረጋጋት መካከል ትክክለኛውን ሚዛን እየፈለግን ነው። ስለዚህ በእያንዳንዱ አባል ሀገሮቻችን እነዚህን ጉዳዮች በጥንቃቄ እንመለከታለን። ውሳኔዎቻችን በቅጡ የተጤኑ ናቸው። አንድ የአፍሪካ ሀገር ጠቅላይ ሚኒስትር ዓለም አቀፉን የገንዘብ ድርጅት ግትር ፖሊስ አድርገን እንቆጥረው ነበረ፣ አሁን አይኤምኤፍን የምንወስደው እንደ አጋር ነው ሲሉ በመስማቴ ደስተኛ ነኝ። በጋራ የበለጠ ዘላቂ ለሆነ ልማት መንገድ መፍጠር እንችላለን። ዋነኛ ትኩረታችን ለእድገትና ለልማት የሚያስፈልገውን መረጋጋት Safe, but now. as a precondition for growth and development